ቤንቲው ከ17 ወራት በፊት ዩኒቲ ግዛት ውስጥ በምዕራብ በኩል የምትገኘው ይህች ከተማ ተቃጠለች። በሕይወት የተረፉት የከተማዋ ነዋሪዎች በሙሉ በሚባል ደረጃ የተባበሩ መንግስታት ድርጅት ባዘጋጀው የስደተኞች መጠለያ ገቡ። በጎዳናዎቿ ላይ ለቁጥር የሚያዳግት የአማጽያኑ አስክሬን ወድቋል። ወኔያቸው ያልበረደው የመንግስት ወታደሮች በአማጽያኑ ላይ የተቀዳጁትን ድል በተጨባጭ ሊያሳዩ ወስደውን፣ እኛ በደቡብ ሱዳን ጦር ክፍት ተሽከርካሪ ላይ ተቀምጠናል። ከመካከላቸው አንድ ወጣት ወታደር ከእንግዲህ እዚህ የሚፈጠር ምንም ነገር አይኖርም አለን። አሁን ሁኔታው ሰላም ነው። ከእንግዲህ ምንም ነገር አይፈጠርም። አሁን ሲቪሎቹ ተረጋግተው ወደ ውስጥ እንዲመለሱ እየጠበቅን ነው። ደቡብ ሱዳን ለረዥም ዓመታት ከቆየችበት የእርስ በርስ ጦርነት ተላቃ ሱዳን በጎርጎሮሳዊ 2011 ዓ ም ተገንጥላ ነጻነቷን ካረጋገጠች በኋላ ያገኘችውን ሰላም ብዙም አላጣጣመችም። ተመልሳ በ2013 ታኅሳስ ወር ወደዚሁ አዙሪት ስትገባ በወቅቱ ፕሬዚደንት ሳልቫኪር ምክትላቸው የነበሩት ሪክ ማቸርን መፈንቅለ መንግስት አሲረውብኛል በማለት ከሰዋል። ከዚህኛው የፖለቲካ አለመግባባት የተነሳው ውዝግብም የእርስ በርስ ጦርነትን ወለደ። ሀገሪቱ በሁለት ግዙፍ ጎሳዎች ጎራ ተከፍላለች፣ በፕሬዝዳንቱ ዲንካ ና በአማጽያኑ መሪ ኑዌር ጎሳዎች። ደቡብ ሱዳን ውስጥ ይህ የእርስ በርስ ጦርነት ከተቀሰቀሰ ወዲህ ለሶስተኛ ጊዜ መሆኑ ነው። ሰሞኑን ወደዚያ ያመራን ዋና ከተማ ጁባ፣ በእነዚህ ጊዜያትም ቢሆን በመጠኑ ለውጦች አሳይታለች። በያለበት የግንባታ ስራ ይካሄዳል። አዳዲስ ሆቴሎችም ተከፍተዋል። ሆኖም ግን በአፐርናይል ና ዩኒቲ ግዛቶች አማጽያን ጥቃት መሰንዘር ጀምረዋል። የመንግስት ጦር ቃል አቀባይ ፊሊፕ ፓጉዌር አማጽያኑ ዳግመኛ በፍጹም ጥቃት አይሰነዝሩም ማለት በጣም አስቸጋሪ ነው። ለበርካታ ሰዎችም የደህንነት ስጋት አለ። እናም አማጽያኑ አሁንም በአፐር ናይል የጸጥታ ስጋት ሊፈጥሩ ይችላሉ፣ ነገር ግን ማላካልን በምንም መንገድ በድጋሚ ሊይዙ አይችሉም። በቤንቱ የስደተኞች መጠለያ ጣቢያ ከ60 ሺህ የሚበልጡ ዜጎች ይገኛሉ። ወደ መኖሪያ ቀዩ ስለመመለስ የሚያወራ አንድም የለ። የተባበሩ መንግስታት ድርጅት እስከ ሰኔ ድረስ አራት ነጥብ ስድስት ሚሊዮን የደቡብ ሱዳን ዜጎች በቂ ምግብ እንደማያገኙ እየገለጸ ነው። ከአንድ አመት በፊት ነው ፊሊፕ አጉዌር ሀገሪቱን የገጠማትን ችግር የመለወጥ ኃላፊነት በፖለቲከኞቿ እጅ መሆኑን የገለጹት፣ ዘንድሮም እሱኑ ነው የሚደግሙት። አሳዛኙ እውነት ግን ለወራት የተካሄዱ ውይይቶችና ድርድሮች ያለ ውጤት አብቅተዋል። የሀገሪቱን የፖለቲካ መሪዎች በግል የሚያውቁትና በሽምግልና ድርድሩ ላይ በተደጋጋሚ የተሳተፉት ቄስ ፓሪዴ ታባን አምላክ ወተትና ማር የምታፈልቅ ምድር ሰጥቶን ነበር ምን ያደርጋል? ይላሉ። በጣም ያሳዝናል። ምክንያቱም አባቶቻችን ነፃነታችንን ለማስገኘትና ከሰሜኑ መንግስት ብዝበዛ ለማላቀቅ ከባድ ውጊያ አካሂደው ነበረ። እግዚአብሔር ይችን ምድር በወተትና ማር አበልጽጓት ነበረ። ሆኖም የራሳችን ሰዎች በስስት በስልጣን ጥማት በበቀለኝነትና ይቅርባይነትን በማጣት እንዲሁም ይቅርታ ባለመፈለግና በሚሰሯቸው ተግባራት ሁሉ ይህችን አገር ሊያወድሟት ነው። የደቡብ ሱዳን ወተትና ማር የነዳጅ አብቷ ነው። በጎርጎሮሳዊ 2011 ዓ.ም መንግስት ከፍተኛውን ምርት አቅርቦ ነበር። በቀን 350 ሺ በርሜል፣ አሁን 160 ሺ በርሜል ብቻ ሆኗል። አማጽያኑ የሳልቫኪር መንግስትን ይደጉማል የሚሉት የነዳጅ ዘይት ያለበትን አካባቢ ለመቆጣጠር በተደጋጋሚ ይሞክራሉ። ሲቲዝን የተባለው ጋዜጣ ዘጋቢ ኒል ቦል የደቡብ ሱዳን ጦርነት መንስኤው ያላት የነዳጅ ዘይት መሆኑ የአደባባይ ምስጢር መሆኑን ያስረዳል። ጥሬ ሀብት ለመቀራመት ነው የሚዋጉት። ለምን እንደሚዋጉ አላማም ሆነ ግልጽ ሀሳብ የላቸውም። የነዳጅ ጦርነት ነው። ላለፉት 17 ወራት አማጽያኑ ለምን እንደሚዋጉ ተጨባጭ ነገር ማቅረብ አልቻሉም። መንግስትም እንዲሁ መንግስትም ምንም አዲስ መመሪያ አላወጣም። የነዳጅ ዘይቱን ማንም እንዳይገዛ የደም ዋጋ ነው ተብሎ መሰየም አለበት። ያኔ ጦርነቱ ያከ Money. The end of the war.